መጽሐፈ ሳሙኤል ቀዳማዊ ምዕራፍ ዐሥራ ሦስት ሳኦልም በእስራኤል ላይ ሁለት ዓመት ከነገሠ በኋላ ሳኦል ሦስት ሺህ ሰዎች ከእስራኤል መረጠ። ሁለቱም ሺህ በማክማስና በቤቴል ተራራ ከሳኦል ጋር ነበሩ። አንዱም ሺህ በብንያም ጊብዓ ከዮናታን ጋር ነበሩ። የቀረውንም ሕዝብ እያንዳንዱ ወደ ድንኳኑ አሰናበተ። ዮናታንም በናሲብ ውስጥ የነበረውን የፍልስጥኤማውያንን ጭፍራ መታ። ፍልስጥኤማውያንም ያን ሰሙ። ሳኦልም ዕብራውያን ይስሙ ብሎ በአገሩ ሁሉ ቀንደ መለከት ነፋ። እስራኤልም ሁሉ ሳኦል የፍልስጥኤማውያንን ጭፍራ እንደ መታ፣ ደግሞም እስራኤል በፍልስጥኤማውያን ዘንድ እንደ ተጸየፉ ሰሙ። ሕዝቡም ሳኦልን ለመከተል ወደ ጌልጌላ ተሰበሰቡ። ፍልስጥኤማውያንም ከእስራኤል ጋር ለመዋጋት ተሰበሰቡ፤ ሠላሳ ሺህ ሰረገሎች፣ ስድስትም ሺህ ፈረሰኞች፣ በባሕርም ዳር እንዳለ አሸዋ ብዙ ሕዝብ ነበሩ። ወጥተውም ከቤትአዌን በምሥራቅ በኩል በማክማስ ሰፈሩ። ሕዝቡም ተጨንቀው ነበርና የእስራኤል ሰዎች በጭንቀት እንዳሉ ባዩ ጊዜ ሕዝቡ በዋሻና በእሾህ ቊጥቋጦ፣ በገደልና በግንብ በጉድጓድም ውስጥ ተሸሸጉ። ከዕብራውያንም ዮርዳኖስን ተሻግረው ወደ ጋድና ወደ ገለዓድ ምድር ሄዱ። ሳኦል ግን ገና በጌልጌላ ነበር፤ ሕዝቡም ሁሉ ተንቀጥቅጠው ተከተሉት። ሳኦልም ሳሙኤል እንደ ቈጠረው ጊዜ ሰባት ቀን ቈየ። ሳሙኤል ግን ወደ ጌልጌላ አልመጣም። ሕዝቡም ከእርሱ ተለይተው ተበታተኑ። ሳኦልም የሚቃጠል መሥዋዕትና የደኅንነት መሥዋዕት አምጡልኝ አለ። የሚቃጠለውንም መሥዋዕት አሳረገ። የሚቃጠለውንም መሥዋዕት ማሳረግ በፈጸመ ጊዜ፣ እነሆ ሳሙኤል መጣ። ሳኦልም እንዲመርቀው ሊገናኘው ወጣ። ሳሙኤልም ያደረግኸው ምንድን ነው? አለ። ሳኦልም ሕዝቡ ከእኔ ተለይተው እንደ ተበታተኑ አንተም በቀጠሮ እንዳልመጣህ ፍልስጥኤማውያንም ወደ ማክማስ እንደ ተሰበሰቡ አየሁ። ስለዚህም ፍልስጥኤማውያን አሁን ወደ ጌልጌላ ይወርዱብኛል፣ እኔም የእግዚአብሔርን ሞገስ አልለመንሁም አልሁ። ስለዚህ ሳልታገስ የሚቃጠልን መሥዋዕት አሳረግሁ አለ። ሳሙኤልም ሳኦልን፣ አላበጀህም፤ አምላክህ እግዚአብሔር ያዘዘህን ትእዛዝ አልጠበቅህም፤ ዛሬ የእግዚአብሔር መንግሥትህን በእስራኤል ላይ ለዘላለም አጽንቶልህ ነበር። አሁንም መንግሥትህ አይጸናም። እግዚአብሔር እንደ ልቡ የሆነ ሰው መርጦአል። እግዚአብሔር የሚያዘዘህን አልጠበቅህምና፣ እግዚአብሔር በሕዝቡ ላይ አለቃ ይሆን ዘንድ አዞታል አለው። ሳሙኤልም ከጌልጌላ ተነሥቶ መንገዱን ሄደ። የቀሩትም ሕዝብ ሳኦልን ተከትለው ሰልፈኞቹን ሊገናኙ ሄዱ። ከጌልጌላም ተነሥተው ወደ ብንያም ጊብዓ መጡ። ሳኦልም ከእርሱ ጋር የነበሩትን ሕዝብ ቈጠረ። ስድስት መቶም የሚያህሉ ሰዎች ነበሩ። ሳኦልና ልጁ ዮናታንም ከእነርሱም ጋር የነበሩ ሕዝብ በብንያም ጊብዓ ተቀመጡ። ፊልስጤማውያንንም በማክማስ ሰፈሩ። ከፊልስጤማውያንም ሰፈር ማራኪዎች በሦስት ክፍል ሆነው ወጡ። አንዱም ክፍል በኦፍራ መንገድ ወደ ሶጋል ምድር ሄደ። ሁለተኛውም ክፍል ወደ ቤትሆረን መንገድ ዞረ። ሦስተኛውም ክፍል በበረሃው አጠገብ ባለው ወደ ስቦይም ሸለቆ በሚመለከተው በዳርቻው መንገድ ዞረ። ፍልስጥኤማውያንም ዕብራውያን ሰይፍና ጦር እንዳይሠሩ ብለው ነበርና በእስራኤል ምድር ሁሉ ብረት ሠሪ አልተገኘም። እስራኤልም ሁሉ የማረሻውን ጫፍና ማጭሉን፣ መጥረቢያውንና መቈፈሪያውን ይስል ዘንድ ወደ ፍልስጥኤማውያን ይወርድ ነበር። ለማረሻው ጫፍና ለመቈፈሪያው ዋጋው የሰቀል ከሶስት እጅ ሁለቱ እጅ ነበር። መጥረቢያውንም ለማሳል መውጊያውንም ለማበጀት ዋጋው የሰቀል ከሶስት እጅ አንዱ እጅ ነበር። ስለዚህም በሰልፍ ቀን ሰይፍና ጦር ከሳኦልና ከዮናታን ጋር በነበሩ ሕዝብ ሁሉ እጅ አልተገኘም፣ ብቻ በሳኦልና በልጁ በዮናታን ዘንድ ተገኘ። የፍልስጥኤማውያንም ጭፍራ ወደ ማክማስ መተላለፊያ ወጡ።